የአሜሪካ ድምጽ ነው። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ነሐሴ 30 2016 ዓ ም ዝግጅታችን ጀመረ።

ወይም ቀበረሃ ላይ አስፋልት ዳር ላይ ነኝ። ጅካ መስመር ነው። በቃ እሱ በስራት እንደዛ አለኝ። እዛ ከባቢ ላይ ተጀውሉ የነበሩ ከተወሰነ ዘቂጣ በኋላ እኔ እስከጋቶ ከተማ ተደረስኩ በኋላ ከዛ ሰዓት ጀምሮ ስልካቸው ጠፋ። ያለውን ቀሪን ማወቅ አሳልኩ። በደራሼ ወረዳ ሰሞኑ ቤተሰቦቻቸው ከታሰሩባቸው ግለሰቦች መካከል ከቤተሰብ አባላት መካከል አንዷን ነው የሰማችሁት። በምሽቱ በዚህ ዙሪያ ዘገባ ይኖረናል። በሌላ በኩል የጋርዱላ ዞን የሰላምና ጸጥታ መምሪያም በወንጀል የተጠረጠሩ ያላቸውን ግለሰቦችን በቁጥጥር ስር ማዋሉን ገልጿል። ዘገባ ይኖረናል። ይህና ሌሎች ዓለም አቀፍ ዘገባዎችና ዜናዎችን ጥንቅሮችን ወደ እናንተ የምናደርስ ይሆናል። ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችሁ። ይዟል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የምሽቱን መሰናዱ እየመራው ኤደን ገረመው እስከ ምሽቱ አራት ሰዓት ድረስ አብሬያችሁ እዘልቃለሁ። እዚህ ስቱዲዮ ውስጥ ከአጠገቤ ስመኝሽ የቆየ ዓለም አቀፍ ዜናዎችን ወደ እናንተ ለማድረስ ትገኛለች። ሌሎች ጥንቅሮችንም አሉን። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ አሁን ከዓለም ዙሪያ የተሰባሰቡ ዜናዎችን ትሰሙ ዘንድ ጋብዛለሁ። በድጋሚ እንደምናመሻችው የምሽቱን አጫጭር ዜናዎች የማሰማችው ስመኝሽ የቆየ ነኝ። ወደ አንድ መቶ ሺህ የሚጠጉ የኤምፖክስ ክትባት ጠብታዎች ዛሬ ሐሙስ በዲሞክራቲክ ሪፐብሊክ ኮንጎ እንደሚደርሱ የአፍሪካ ሕብረት ጤና ጥበቃ ተቋም አስታውቋል። የዓለም ጤና ድርጅት መረጃ እንደሚያሳየው በሀገሪቱ ከ17500 በላይ ሰዎች በኤምፖክስ በሽታ የተጠቁ ሲሆን 629 ሰዎች ህይወታቸው አልፏል። ክትባቶቹ ከዴንማርክ ዋና ከተማ ኮፐንሃገን ረቡዕ ምሽት ተነስቶ ሐሙስ ጠዋት ኪንሻሳ ማረፊያ የአየር መንገድ እንደሚደርስም ተገልጿል። በአሁኑ ወቅት ኤምፖክስ ቢያንስ በ13 የአፍሪካ ሀገሮች የሚገኝ መሆኑን የአፍሪካ ጤና ማዕከል በነሐሴ ወር ያወጣው ሪፖርት ያሳያል። ኡጋንዳዊቷ የማራቶን አትሌት ርብቃ ቼፕቴጊ ፍቅረኛዋ ሰውነቷ ላይ ቤንዚን አርከፍክፎ በእሳት ካቃጠላት ከቀናት በኋላ ህይወቷ ማለፉን የሆስፒታል ባለስልጣናት ዛሬ አስታውቀዋል። በዘንድሮ የፓሪስ ኦሎምፒክ በማራቶን አገሯን ወክ ላይ ተወዳደረችው። የ38 ዓመቷ አትሌት ቼፕቴጊ እሁድ ዕለት ኬንያ ውስጥ በደረሰባት ጥቃት ከ75 በመቶ በላይ የሚሆነው የሰውነቷ ክፍል የተቃጠለ ሲሆን እንደ አውሮፓያን አቆጣጠር ከጥቅምት 2021 ወዲህ ኬንያ ውስጥ የተገደለች ሶስተኛ ሴት አትሌት ሆናለች። አማሟታን አሳዛኝ ሲሉ የገለጹት የኡጋንዳ ስፖርት ሚኒስትር ፒተር ኦግዋንግ የኬንያ ባለስልጣናት የሞተችበትን ሁኔታ በማጣራት ላይ መሆናቸውን አስታውቀዋል። ቼፕቴጊ ትኖርበትና ትሰለጥንበት በነበረው ኬንያ ውስጥ መገደሏ በኬንያ ሴት ስፖርተኞች ላይ የሚደርሰውን ጥቃት የበለጠ አጉልቶ የሚያሳይ መሆኑ ተገልጿል። በዩናይትድ ስቴትስ ጆርጂያ ግዛት ከአትላንታ ከተማ ወጣ ብሎ በሚገኘው አፓላቺ ሁለተኛ ደረጃ ትምህርት ቤት የሚማሩ ሁለት የ14 ዓመት ተማሪዎችንና ሁለት መምህራንን የገደለው ታዳጊ በነፍስ ማጥፋት ወንጀል ክስ ተመስርቶበታል። ታዳጊው ረቡዕ ዕለት በትምህርት ቤት ውስጥ በከፈተው ተኩስ ሌሎች ስምንት ተማሪዎችና አንድ አስተማሪ ማቁሰሉንም ባለስልጣናት ገልጸዋል። ከአንድ ዓመት በፊት በትምህርት ቤት ላይ ተኩስ ለመክፈት የሚያስፈራሩ መልዕክቶችን በድረ ገጾች ላይ ይጽፍ እንደነበር የጆርጂያ ፖሊስ በደረሰው መረጃ መሰረት በወቅቱ የ13 ዓመት ልጅ ለነበረው ታዳጊ ቃለመጠይቅ ተደርጎ ለት የነበረ ሲሆን ፖሊስ በቂ ማስረጃ ባለማግኘቱ በነጻ ተለቋል። ተማሪው የያዘውን ጠመንጃ ከየት እንዳገኘውና እንዴት ወደ 1900 ተማሪዎች የሚማሩበት ትምህርት ቤት ሊያስገባ እንደቻለ በምርመራ ላይ መሆኑን ባለስልጣናት አስታውቀዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በህዳር ለሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ካማላ ሀሪስን እንደሚደግፉ አስታውቀዋል። ፑቲን በምጸት በሚመስል ፈገግታ ታጅቦ ይህን ያሉት አሜሪካ ሞስኮ በድምፅ አሰጣት ስርዓቷ ጣልቃ እየገባች ነው ስትል ክስ ካቀረበች ከአንድ ቀን በኋላ ነው። ፑቲን በዩናይትድ ስቴትስ ፖለቲካዊና ማህበራዊ ጉዳይ ላይ ብዙ ጊዜ አስተያየት የሚሰጡ ሲሆን ባለፈው አመት የዩናይትድ ስቴትስ የፖለቲካ ስርዓት የበሰበሰ መሆኑንና አሜሪካ ስለ ዲሞክራሲ ለሌሎች ሀገሮች ማስተማር እንደማትችል ተናግረው ነበር። የዩናይትድ ስቴትስ ባለስልጣናት በበኩላቸው በመጪው የአሜሪካ ምርጫ ውስጥ የውጭ ኃይሎች ጣልቃ ለመግባት ጥረት እያደረጉ መሆናቸውን በተደጋጋሚ አስጠንቅቀዋል። በመጨረሻም የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በብዛት ሙስሊሞች በሚኖሩባት ኢንዶኔዥያ ውስጥ በመሩት የቅዳሴ ስነ ሥርዓት ከሰማኒያ ሺህ በላይ ምእመናን መታደማቸው ተገልጿል። ዝግጅቱ የሰማኒያ ሰባት አመቱ ርዕሰ ሊቃነ ጳጳሳት በኢንዶኔዥያ ዋና ከተማ ጃካርታ እያካሄዱት ካለው የአራት ቀናት ጉብኝት ደማቁ መሆኑ ታውቋል። መነኮሳት ተማሪዎችና አዛውንት ቅዳሴው በተካሄደበት ስታዲየም ውስጥ የታደሙ ሲሆን ቅዳሴውን ለመካፈል 87,000 ትኬቶች በአካባቢው ተበታትነው በሚገኙ ትናንሽ ደሴቶች ጭምር መበተኑን የቤተ ክርስቲያን ባለስልጣናት ገልጸዋል። ኢንዶኔዥያ ውስጥ የክርስቲያኖች ቁጥር አናሳ ሲሆን ከ280 ሚሊየን የሀገሪቱ ህዝብ 87 በመቶ የሚሆኑት ሙስሊሞች ናቸው። አድማጮች፣ ለሰአቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶቻችን ወደ ኢደል ልመልሳችሁ። በዓለም ዓለም ዙሪያ የተሰባሰቡትን የዛሬ የሐሙስ ምሽት ነሐሴ 30 2016 ዓም ዜናዎች ያደረሰችንን ስመኞሽ የቆየን አመሰግናለሁ። የመርሃ ግብሩ አቀናባሪ ንጉሱ ታምሬ፣ እንዲሁም ደግሞ ዋና አዘጋጁ አሉላ ከበደ ጋር በመሆን እኔ ኤደን ገረበው ምሽቱን እያስተናገድኳችሁ እዘልቃለሁ። እንዲሁም ደግሞ አባየው ገበያው በዌብና ና ማህበራዊ ድረገጹ አብረናለች ፕሮዲሰራችን ናት። ከመላው የአሜሪካ ድምጽ ዘጋቢዎችና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ሰጡት ዘልቆ ዘንድ እየጋበዝኩ ወደ ዘገባዎቹ እንሻገራለን። እነኚህ ሰዎች እዛ መኖ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ጠፈርተኛው በቂ አይደለም፣ ቁጥሩ በቂ አይደለም። እዛ ኢንተርናሽናል ብዙ የሚያግዟቸው ስራዎች ይኖራሉ። ብዙ የሚያግዟቸው ስራዎች ይኖራሉ ከቬክሉ ከንትኑ ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጭ ብዙ የሚሰሩ ስራዎች አሉ። ኤክስፐሪመንቶቹም አሉ። በምሽቱ ሳይንስና ቴክኖሎጂ በሁለተኛው ምዕራፍ ዘገባችን ከሚቀርበው ላይ የተወሰደ ድምፅ ነው የሰማችሁት። የሰማችኋቸው የናሳ ሳይንቲስት ከሆኑት ዶክተር ጥላይ ነው። በምሽቱ ከሳቸው ጋር ቆይታ ይኖረናል። አሁን ግን የምንሻገረው ወደ አብይ ርዕሱ በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳ የመንግስት የስራ ኃላፊዎችና ማህበረሰባዊ ፖሊስ አባላትን ጨምሮ 21 ሰዎች ያለ ፍርድ ቤት ትዕዛዝ በዘፈቀደ ታስረዋል ሲሉ ቤተሰቦቻቸውና ነዋሪዎቻቸው ለአሜሪካ ድምጽ አስታወቁ። ተጠርጣሪዎቹ መጀመሪያ ከታሰሩበት የዞኑ ዋና ከተማ ጊዶሌ ወደ ሌላ አካባቢ መወሰዳቸውን የጠቀሱት የቤተሰብ አባላት የደህንነታቸው ጉዳይ እንደሚያሳስባቸውም ተናግረዋል። በወንጀል የተጠረጠሩ ግለሰቦች ታስረዋል ያለው አብዱላ ዞን ሰላምና ጸጥታ መምሪያ ዝርዝር መረጃን ከመስጠት ተቆጥቧል። ዘጋቢያችን ዮናታን ዘብዲዎስ ተከታዩን አሰናቸዋል። በመንግስት መስሪያ ቤት በመኪና አሽከርካሪነት የሚሰሩት ዳቆን ታምራት የተባሉ ባለቤታቸው ባለፈው ሰኞ ነሐሴ 27 ቀን 2016 ዓ ም የድራሸ ዋና ከተማ ከሆነችው ከግዶሌ ተይዘው መታሰራቸውን ባለቤቱንኛ ያሉት የሁለት ልጆች እናት ስመኝ ግርማ ገልጿል። ሶስት ፖሊስ መጥተው ትፈለጋለ ፖሊስ ጣቢያ ብለውት እሺ ብለው ይዘውት ሄዱ። ወደ ጊዶሌ ወረዳ ፖሊስ ጣቢያ። እዛም ተመዝግቦ ንብረት እስከ አስረትቦት ጠበቶ አስፈትተውት እስር ቤት ውስጥ እስረኞች ጋር ቀላቅለው አስገቡት። ባለቤታቸው ባለፈው ሰኞ ታስሩት በክልሉ አድማ ብታኝ ፖሊስናም። በዞኑ መንግሥት ጸጥታ ኃይሎች መሆኑን የጠቀሱት ወይዘሮ ስመኝ በማግስቱ ማክሰኞ እየት እንደወሰዱት አላውቅም በማለትም ተናግሯል። የባለቤታቸውም ደህንነት እንዳስጨነቃቸውም አስረድተዋል። ከዛ በኋላ በንጋታው ማክሰኞ ጠዋት አስራ ሁለት ሰዓት ለኔ ደወለ። ስመኝ እርጅኝ፣ ሜና ድረሽና ውሰጅኝ ወይ በረሃ ላይ አስፋልት ዳር ላይ ነኝ፣ ጅካ መስመር ነው። በቃ እሱ እንደዛ አለኝ። እዛ አካባቢ ላይ ሲደውሉ የነበሩ ከተወሰነ ደቂቃ በኋላ እኔ ስከጋቶ ከተማ ተደረስኩ በኋላ ከዛ ሰዓት ጀምሮ ስልካቸው ጠፋ። ያለውን ቀን ማወቅ አሳልኩ። በድራሽ ወረዳ እየተካሄደ ነው ያሉት ስርዓትም ከናሴ አስራ አንድ ቀን ሁለት ሺ አስራ ስድስት አንስቶም ለተከታታይ አምስት ቀናት በደቡብ ኢትዮጵያ ክልል ኮንሶ ዞን በሰገን ዙሪያ ወረዳ በሚትገኘውና የድራሻ ጎረባች የሆነችው የሰገን ከተማ 14 ሰዎች ከተገደሉበት ግጭትና ጥቃት ጋራ የተያያዘ መሆኑን የቤተሰብ አባላት ተናግረዋል። ከተማዋ ጥረ ሰላም ኃይልና የሽብር ቡድን ስሉ በጠሩት ታጣቂ ኃይል ተይዛ መቆይቷን የወረዳው አስተዳደር በወቅቱ አስታውቋል። ከተማዋን ተቆጣጥረው የነበሩት ማንነታቸው ያልታወቀ ታጣቂዎች ከአምስት ቀናት በኋላ የወጡትም የአገር መከላከያ ሠራዊትና የክልሉ አድማ በታኝ ኃይል በወሰዱት የተቀናጀ እርምጃ መሆኑን ጠቁመዋል። እናም ሰሞኑን የተለያዩ ሰዎች የታሰሩት ከዚሁ ከሰገነ ከተማ ጥቃት ጋራም በተያያዘ መሆኑን ነው ነዋሪዎች ያብራሩትም። አቶ ታምራት ተስፋዬ የተባሉ የድራሼ ወረዳ ነዋሪም ይህንን ካባሩት መካከል ናቸው። ከዚህ በፊት እንግዲህ ሰገን ከተማ ላይ ችግሮች እንደተፈጠሙ ነው እንግዲህ ሰገን ዱሎ ኮምዘ ዙሪያ ወረዳ አካባቢ። ስለዚህ አሁን ችግር የተፈጠረው ወደዛ አካባቢ ነው። አሁን እኛ ጋር እንግዲህ ተፈላጊዎች አሉ ብሎ ከክልሉ ልዩ ኃይልና ከፌደራል መከላከያ ስራ ውድ ኛቀ መጥቶ ነበር። ያ እንግዲህ ዜጎችን መረጃ ካለበት መታሰርና ዜጎችን ወስዶ በማይታወቅ ሁኔታ ወደ ኮንሶ ወደ ወይጦ መስመርም ዜጎችን አግባብ ነው ያለው። ይሄ እንግሊዝ እንደዚህ ነው። አሁን ዲሞክራሲ ባለበት ሀገር ላይ ነፃነት ባለበት ሀገር ላይ ሰው እንኳን ራሱ ወንጀል ብስራ እንደ ህግ አግባብ መጠየቅ አለበት እንጂ መቀረታ ነው እንግዲህ በእኛ በኩል የተስማል። የአሜሪካ ድምፅ አስተያየታቸውን የሰጡና በደህንነት ስጋትም ስማቸው እንዲያጠቀሰ ጠየቁን የድራሽ ወረዳ ነዋሪም ነሐሴ 27 ቀን 2016 ዓ ም ስምንት ሰዎች ያለ ፍርድ ቤት ትእዛዝ ታስሯል በማለትም ተናግሯል። በርካታ ሰዎች የተያዙ ነው ያሉ በፍርድ ቤት ትእዛዝ መቅሪያ ወጥቶ ሳይሆን የተበተለው ልዩ ሀይል አሁን አድማ በታኝ ተብሎ ያው ቀርበውን ልዩ ሀይል ማሊያ ነው እየለበሱ ያሉት እነዛ ናቸው። አሁን በአመራር ትዕዛዝ ስንዝርዝር ወጥቶ ሰው ያለ አግባብ እየታሰረ ያለው ማለት ነው። እየታሰረ ያለው የት እንደሚታሰር አይታወቅም። አሁን የግዶኖቹ በሌላ ወንጀል የተጠረጠሩት ናቸው ከጣቢያ የተወሰዱት ስምንቶቹ ማለት ነው። ግን አሁን አሁን አሁን በቅርብ ጊዜ ደግሞ ተገኑ ግጭት በኋላ የሚታሰሩ ሰዎች አመራርን ጨምሮ የሚታሰሩ ሰዎች እንደሚታሰሩ አይታወቅ ታስረው ከነበሩት ከድራሼ ዞን ግደው ለከተማ ፖሊስ ጣቢያም በደቡብ ኢትዮጵያ ክልል አድማ በታኝ ፖሊስ ተወሰዱ የተባሉ ተጠርጣሪዎች አብ ኩትና ሀብታሙ ሊሳይቶም ዳቆ ታምራት ባቢ ጦናም አቢይ መሐመድ፣ ፉይታ ካንሲያም ከፍ ያለው ሳሙኤልና ቁዳደ መሰለ የሚባሉ ናቸው ሲሉም አስተያየት ሰጪው ተናግሯል። የታሰሩት ሰዎች አጠቃላይ ቁጥር ግን ሀያ አንድ መድረሱንም አስረድተዋል። ከታሰሩት ውስጥ አራት አመራሮችና አራት የፖሊስ አባላት እንዲሁም ሶስት የመንግስት ሰራተኞች እንደሚገኙበትም ገልጿል። አመራሮች አራት ሰዎች ናቸው እና አስራፉ ተስፋዬ በሚል ብትዝ አራት ሰዎች እዛን፣ ፖሊሶች አራት ሰዎች እነ ኢንስፐክተር አገዛው አበበ፣ ሲቪል ሰርቫን ሶስት ሰዎች እነ አወቀ ታየ፣ በኋላ አሁን የተያዘው ሶስተኛው ሰው ጥና ነው የሚባለው የቀድሞ ጸጥታ ኃላፊ በአምስት ሀገር ከአስራ አንዶቹ ውጭ የአርሶ አደሮች ቁጥር አይታወቅም። እነዚህ በመስሪያ ቤት ተያዙ ናቸው። በስም ዝርዝር የሚታወቁ አስራ ዘጠኝ ናቸው። ከዛ ውጭ ሁለት የሚፈለጉ ሰዎች እነሱም ስላቱ ሚስቶቻቸውን ይዘዋል። ስለዚህ ተጓም ሲታይ ያው ሰው በተጠረጠረበት ወንጀል ነው የሚጠየቀው እንጂ በሌላ ሰው ወንጀል እንደማይጠየቅ ህጉ ይደነግጋል። ግን አሁን ራሻ አካባቢ እየታየ ያለው በተደጋጋሚ ባልክ የተሰወረ ሚስት የምትያዝበት ልጅ የሚያዝበት አግባብ ነው ያለውና የአሜሪካ ድምፅ በስልክ ያነጋገራቸው የጋርዱላ ዞን የሰላምና የጸጥታ መምሪያ ኃላፊ አቶ ግንዊንት ኪታሞም የተጠረጠሩ ሰዎች መታሰራቸውን ጠቁመው ዝርዝር መረጃ ከመስጠት ተቆጥበዋል። እውነት ነው እሱ ታስረዋል፣ ግን በዛ መልክ መረጃ የለም። ከአስተዳደራዊ መዋቅር ጥያቄ ጋር በተያያዘም ከ2011 ዓ ም ጀምሮ በኮንሶና በጋሩላ ዞኖች አካባቢ የተቀሰቀሰውና ለአመታት የዘለቀው የጸጥታ ችግርና እንደዚሁም ተያያዥ ክስቶች ፈተና ሆነው መቀጠላቸውን ቪኦኤ ያነጋግራቸው ነዋሪዎች ጠቅሰዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም እየተከታተላችሁት ለምሽቱ የያዝነውን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የኤሌክትሪክ አገልግሎት ክፍያ በየሶስት ወሩ ተጨማሪ ሊደረግ ነው። መንግስታዊው የኤሌክትሪክ ኃይል አቅራቢ ተቋም የኢትዮጵያ ኤሌክትሪክ አገልግሎት ከመጪው መስከረም ወር ጀምሮ በየሶስት ወሩ በአገልግሎት ክፍያ ላይ ጭማሪ እንደሚያደርግ አስታወቀ። የተቋሙ ዋና ስራ አስፈጻሚ ኢንጂነር ሽፈራው ተሊላ በትላንትናው ዕለት በሰጡት መግለጫ አዲሱን የአገልግሎት ክፍያ ጭማሪ ለሚቀጥሉት አራት ዓመታት እንደሚቆይ ተናግረዋል። የክፍያ ማስተካከያው ከ50 እስከ 200 ኪሎዋት የኤሌክትሪክ ኃይል የሚጠቀሙ አብዛኞቹ ደንበኞች ድጎማ ይደረግላቸዋል ብለዋል። በጉዳዩ ላይ ለአሜሪካ ድምጽ አስተያየት የሰጡት የምጣኔ ሀብት ባለሙያ ዶክተር አቡሌ መሀሪ በበኩላቸው ውሳኔው ጊዜውን የጠበቀ አይደለም ብለዋል። ሕዝቡን ለከፍተኛ የኑሮ ጫና የሚዳርግም ነው ይላሉ። በዚህ ዙሪያ የተጠናቀረውን ዘገባ የሚያቀርብልን ወይም ያጠናቀረልን ገብረ ሚካኤል ገብረ መድኅን ነው። የኦሮሚያ ክልል የቀበሌ አደረጃጀቶችን የማጠናከር መዋቅር መተግበር መጀመሩን ያስታወቀው ሰሞኑን ነው። በሀገሪቱ አስተዳደራዊ መዋቅር ከክልል ዞን ዞንና ወረዳ በመቀጠል በታችኛው እርከን ላይ የሚገኙት ቀበሌዎችን ማጠናከር አገልግሎቶችን ለሕብረተሰቡ በቅርበት ተደራሽ ያደርጋሉ ሲሉ የክልሉ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ኃላፊ ወይዘሮ ኮከቤ ዲዳ ተናግረዋል። በአዲሱ አደረጃጀት ቀበሌዎች ሰፋ ያለ ኃላፊነት እንደምኖራቸው እና በወረዳ ብቻ ይሰጡ የነበሩ አንዳንድ አገልግሎቶችም አጠቃለው እንደሚሰሩ አብራርተዋል። መኒች የሚፈረካ ገንዳ ረጅሩ ኮናምቡላን ሀዋስ ፈረካ ገንዳ ትጅሩ ድራታ ኒፍ ደልዳላ ኒፍ በቀበሌው ያለው አርሶ አደር፣ ነጋዴው፣ የመንግስት ሰራተኛውና ሌሎች የህብረተሰብ ክፍሎች የተለያዩ አገልግሎቶችን ሲፈልጉ በየከተሞች ማዘጋጃ ቤቶችና በየክፍለ ከተሞች ረዣዥም ሰልፍ በመያዝ ጊዜን፣ ጉልበትና ገንዘባቸውን እንዳያባክኑ በቅርበት ጉዳያቸውን እንዲፈጽሙ ለማድረግ ታስቦ የተሰራ አደረጃጀት ነው። ሲጠቃለል አገልግሎቱን ከተገልጋዮች ደጃፍ ማድረስ ማለት ነው። የወረዳ አደረጃጀቶች የሚሰጡት አገልግሎትም ይቀጥላል። ነገር ግን በርካታ ቀበሌዎች በአንድ ወረዳ ውስጥ ይኖራሉ ጉዳያቸውን ለመከወን ወደ ወረዳው ለመምጣት የሚገደዱበትን ሁኔታ ለማስቀረት ነው የቀበሌውን መዋቅር ማጠናከር የተፈለገው ይህ አደረጃጀት በክልሉ ባሉት አጠቃላይ ቀበሌዎች ውስጥ ማለትም በ7180 ቀበሌዎች ውስጥ ይተገበራል ኃላፊዋ አክለው በየቀበሌው የሚመደቡት ባለሙያዎች ና ኃላፊዎች ቢያንስ አንደኛ ዲግሪ ያላቸው መሆናቸውንም አመልክተዋል ከወረዳ ከተሞች ርቀው የሚገኙ ነዋሪዎች ለዘርፈ ብዙ ችግሮች እንደሚጋለጡ ና ጉዳያቸውን በፍጥነት ለመፈጸም እንደሚቸገሩ እንደምቸገሩ የጠቀሱት ወይዘሮ ኮከቤ አዲሱ አደረጃጀት ለዚህ ችግሮች መፍትሄ እንደሚሆን ተናግረዋል። ተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግረስ ግን የቀበሌ አደረጃጀቶችን የማጠናከር እርምጃ ፖለቲካዊ አላማ ያለው መሆኑን በመግለጽ ተችተዋል። አደረጃጀቱ ከዚህ ቀደም ተመክሮ ያልተሳካ በማለት የገለጹት የፓርቲው ምክትል ሊቀመንበር አቶ ሙላቱ ገመቹ ይህንኑን አቋማቸውን አብራርተዋል። ኦሮሚያ ክልላዊ መንግስት ከአሁን በፊት በፌዴራሊዝም ላይ የተመሰረተ አስተዳደር እንደመሆኑ መጠን የነበረው ትሬንድ በየቦታው ቀበሌ አለ፣ ወረዳ አለ፣ ከወረዳ ይቀጥልና ዞን አለ፣ ከዞን ክልል አስተዳደር አለ። ከክልሉ ደግሞ ያው ፌዴራል ደረጃ ይኖራል። ይሄ አስተዳደራዊ መዋቅሮችና እንግዲህ ይሄ ከኦሮሚያ ራሱ ከኢትዮጵያ የተለየ አሁን ያወጣው ዝቅ ብሎ ያንን አገልግሎት ለመስጠት ያደረጉት ነገር እንግዲህ የበለጠ አይነት ቁጥጥር እንዲያመች እዛው አካባቢ ሆኖ ገበሬውን በመርፌ ቀዳዳ ለማየት ያመቻል። ይሄ ትሬንድ ከአሁን በፊት በደርግ ጊዜ እስከ ቀበሌ ድረስ እስከ መንደር ድረስ ያ ሁሉ ዘመቻ ሁሉ ሲሰራ እየነበረ ነው። የዚህ አይነት ትሬንድ የሚቀጠሉ ይመስለኛል። ወደ ቀበሌዎች የሚሄዱት ኃላፊዎች በመንግስት የሚሾሙ ናቸው ያሉት አቶ ሙላቱ ሂደቱ ራስን በራስ ከማስተዳደር መብት ጋር እንደሚጻረርም በመግለጽ ተችተዋል። ህዝባችን ተሸዋሚ እስካሁን ድረስ አላጣም። ተሾሞ የሚያስተዳድረው ራሱ ሾሞ ራሱ ተቆጣጥሮ ራሱ አውዶ የሚተዳደርበት በሰም አልነበረምም። ስለዚህ ያንን ነው እኛ ደግሞ የምንለው ህዝባችን ራሱ በመረጠው እሱ በሚያስቀምጠው ለችግሩም ለማንኛውም ቅርብ ሆኖ የሚያይለት የራሱ ተመራጭ ሲኖር ነው አመራር ሊሰጥ የሚችል ህዝብን የሚረዳ ያ ነው ነው የምንለው። ይሄ ህዝባችን ያንን እንዲያገኝ እንጂ ራሱን በራሱ ያስተዳድራል ስንል ሰው ሸዋሚ ሰጥቶ ከላይ ወደ ታች ሄዶ ተሹሞበት የፈቀደውን ራሱ በመረጠው አካል እንዲተዳደር ነው እንጂ ፓርቲው ጠርቦ ይዞ የህዝብን እንቅስቃሴ ለመቆጣጠር እንዲያመቸው ሜቢ እንግዲህ አምስት ለአንድ የሚባለው የኢህአዴግ ጥርነፋ ጊዜ እንደገና በዚሁ አይነት ለማስተካከል የሚፈልጉት ይመስለኝ። የኦሮሚያ ክልላዊ መንግስት የቀበሌ መዋቅሮችን የማጠናከሩን እርምጃ ይፋ ያደረገው በተለይ በአንዳንድ አካባቢዎች በመንግስት ኃይሎችና በኦሮሞ ነፃነት ሰራዊት መካከል የሚካሄደው ውጊያ እልባት ባላገኘበትና የጸጥታው ችግር በቀጠለበት ሁኔታ ነው። በጸጥታው ችግር ምክንያት አገልግሎት አገልግሎት የማይሰጡ የታችኛው እርከን የአስተዳደር መዋቅሮች መኖራቸውንም የአሜሪካ ድምፅ ከዚህ ቀደም ያነጋገራቸው ነዋሪዎች ጠቅመዋል። በዚህ ሁኔታ ውስጥ አዲሱ መዋቅር እንዴት ልተገበር እንደሚቻል የተጠየቁት የክልሉ ፐብሊክ ሰርቪስ እና የሰው ሀብት ልማት ቢሮ ወይዘሮ ኮከቤዲዳ ተከታዩ መልሰዋል። መንግስት እየሰራ ያለው ህዝቡ ጋር ደርሶ አገልግሎት ለመስጠት ነው። መነሻውም ይኸው ነው። ስለዚህ የህዝቡን ችግር በመረዳት በቅርበት ሆኖ መስራት ግዴታ ነው። ችግር አይኖርም አያሰጋም ማለት አይደለም። ነገር ግን ይህ አደረጃጀት በሁሉም የክልሉ ቀበሌዎች መድረስ አለበት። በየቀበሌው ተመድበው የሚሄዱትም ህዝባቸውን ለማገልገል አደራ ወስደው ስለሚሄዱ አደራቸውን መወጣት ግዴታቸው ነው። በጸጥታ ችግር ሳቢያ የፈረሱ ቀበሌዎችም እንደ አዲስ ተደራጅተው ነው ወደ ስራ የሚገቡት። የማይደረስበት ቦታ አይኖርም። ይህንንም መንግስት እየሰራ ነው። የኦሮሚያ ክልላዊ መንግስት የቀበሌ አስተዳደር መዋቅሮችን መልሶ ማዋቅሩን በተመለከተ አስተያየት የጠየቅናቸው የህግ ባለሙያ ለተበቀለ ተከታዩን አብራርተዋል። ሪ ሞት ማናን ኦሮሚያ ፎየ ለብሲን ለኮብሳ ቁርጥሚጃ ምራን ሰገንተኒያ ፎጀችዳ ተሻሽሎ በወጣው የኦሮሚያ ክልል ህገ መንግስት አዋጅ ቁጥር አርባ ስድስት ዘጠና አራት መሰረት በክልሉ ያሉት መንግስታዊ መዋቅሮች ሶስት ናቸው። የክልል የወረዳና የቀበሌ መዋቅሮች ማለት ነው። እናም የቀበሌው መዋቅር የቀበሌ ምክር ቤትና ማህበራዊ ፍርድ ቤት አለው። በዚህ መሰረት ህገ መንግስቱ ምዕራፍ አስር አንቀጽ ዘጠና ላይ እንዳስቀመጠው የቀበሌ አስተዳዳሪ መሆን የሚችለው የቀበሌው ምክር ቤት አባልና በምክር ቤቱ የተመረጠ ሰው ነው። እንደዚሁም ምክትል የሚሆን ሰው የቀበሌው ነዋሪ መሆን እንዳለበት ተደንግጓል። ይሁንና የድንጋጌዎቹን አተገባበር ስንመለከት አጠያያቂ ነው የሚሆነው። ምክንያቱም አሁን መንግስት እያለ ያለው ለቀበሌ ኃላፊነት የሚመደበው በትንሹ የመጀመሪያ ዲግሪ ያለው ሰው ነው። ነባራዊውን ሁኔታ ስንመለከት ግን ትንሽ ተምሯል የተባለ ሰው ከወረዳና ከዞን በላይ ነው ያለው። የቀበሌ አስተዳደር መዋቅሮችን መልሶ የማደራጀት ውሳኔ በተለያዩ የክልሉ አካባቢዎች ወደ ትግበራ እየገባ መሆኑን የኦሮሚያ ክልላዊ መንግስት አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ አድማጭ ተመልካቾቻችን የተከታተላችሁት በፀሐይ ዳምጠው የተሰናዳውን በኦሮሚያ ክልል መንግስትና ኦፌኮ በቀበሌ አደረጃጀት ጉዳይ ላይ የተለያየ አቋም ይዘዋል የሚለውን ዘገባ ነበር። አስቀድመን ያስተዋወቅነው የኤሌክትሪክ ዘገባ አለመሆኑን በተመለከተ ይቅርታ ንጠይቀልን። አሁን የምናልፈው ወደዛ ነው። መንግስታዊ የኤሌክትሪክ ኃይል አቅራቢ ተቋም የኢትዮጵያ የኤሌክትሪክ አገልግሎት ከመጪው መስከረም ወር አንስቶ በየሶስት ወሩ በአገልግሎት ክፍያ ላይ ጭማሪ እንደሚያደርግ አስታውቋል። በዚህ ጉዳይ ላይ አስተያየታ ሀሳባቸውን የሰጡት የምጣኔ ሀብቱ ባለሙያ ዶክተር አቡሌ መሀሪ በበኩላቸው ውሳኔው ጊዜው እየጠበቀና ህዝቡን ደግሞ ወይም ደግሞ ያለውን የኑሮ ጫና ላለው የኑሮ ጫና የሚዳረግ ነው ብለዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ሽፈራው ተሊላ ትላንት ረቡዕ ነሐሴ 29 ቀን 2016 ዓ ም በሰጡት ጋዜጣዊ መግለጫ መንግሥት አሁን የኤሌክትሪክ ኃይል የሚሸጥበት ዋጋ የማምረቻና የማከፋፈያ ወጪውን የማይሸፍን እንደሆነ ገልጸው ድርጅቱ ለግንባታና ለኦፕሬሽን ከፍተኛ ወጪ እንደሚያወጣና እንዲሁም የዋጋ ግሽበት እየጨመረ መምጣት ተቋሙን የፋይናንስ ጫና ውስጥ ያስገባው መሆኑን ተናግረዋል። ይህም በኤሌክትሪክ አገልግሎት ክፍያ ላይ ማስተካከያ እንዲደረግ ማስገደዱን ጠቅሰዋል። በመሆኑም ከመጪው መስከረም አንድ ቀን 2017 ዓ ም ጀምሮ ተግባራዊ የሚሆን ማስተካከያ መደረጉን አመልክተዋል። የክፍያ ጭማሪው በህብረተሰቡ ላይ ጫና እንዳያስከትል በተለይም 73 ከ ከመቶ በሚሆነው ደንበኛ ላይ መጠኑ የተለያየ ድጎማ እንደሚደረግም አብራርተዋል። የሚመጣውን ዋጋ እና አሁን ያለው ታሪፍ ልዩነቱን በተመለከተ በሁለቱ መካከል ያለውን ልዩነት ወደ 75 ፐርሰንቱን እንዲደጎሙ ተደርጓል ማለት ነው። እስከ 50 ኪሎዋት በወር ውስጥ 50 ኪሎዋት አወር ማለት ነው። ወደ 25 ፐርሰንቱን ብቻ ነው የሚከፍሉት ማለት ነው። በተመሳሳይ ከሀምሳ እስከ መቶ ኪሎዋት በወር የሚጠቀሙትም ወደ አርባ ፐርሰንት ድጎማ ያላቸው፣ ከመቶ ደግሞ እስከ ሁለት መቶ ፐርሰንት ያሉት ወደ አራት ፐርሰንት ድጎማ ያላቸው። ስለዚህ ከሀምሳ እስከ ሁለት መቶ ኪሎዋት የሚጠቀሙ ደንበኞች የተለያየ ድጎማ መጠን አላቸው። ጉዳዩን አስመልክቶ የአሜሪካ ድምፅ ላቀረበላቸው ጥያቄ ምላሽ የሰጡት የኢኮኖሚ ባለሙያው ዶክተር አቡሌ መሐሪ በበኩላቸው የኤሌክትሪክ አገልግሎት ክፍያ ማስተካከያው በቅርቡ ከተደረገው የማክሮ ኢኮኖሚ ማሻሻያ ጋር ተያይዞ የመጣ መሆኑን አስረድተዋል። መንግሥት የኤሌክትሪክ ኃይል በማመንጨትና ለተገልጋዩ ለማድረስ ባለው ሂደት ከፍተኛ መጠን ያለው ወጪ ያደርጋል። ይህንን ለማካካስም የአገልግሎት ክፍያን ማሻሻሉ የሚጠበቅ ነው ያሉት ዶክተር አቡሌ ሆኖም ውሳኔው የወቅቱን ሁኔታ ያገናዘበ አይደለም ብለዋል። የክፍያ ጭማሪው ኅብረተሰቡን ለተደራራቢ ጫና የሚዳርግ እንደሆነም አመልክተዋል። በተደራራቢ ጫናዎች ህብረተሰቡ ላይ ባሉበት ሰዓት የጊዜው ጉዳይ አሁን ላይ በርካታ በመንግስት የአገልግሎት ክፍያዎች ሳይቀር ጭማሪዎችን ያየንበት ነው። እያንዳንዱ አሁን የምንላቸው ጭማሪዎች በዋናነት ተሸካሚ የሚሆነው ታች ላይ ያለው ተጠቃሚው ማህበረሰብ። ይሄ ማህበረሰብ ደግሞ አነስተኛ ገቢ ያለው ማህበረሰብ ነው። ስለዚህ ይህንን ደጉመ አለው የምትለውን ማህበረሰብ በተደራራቢ ጫናዎች ስታበጣበት ምንም አይነት ድጎማ ብታረግ ከችግሩ ልትቀርፍለት አትችልም እና ከባድ የሚያደርገው ነው የሚሆነው። በኢትዮጵያ ኤሌክትሪክ አገልግሎት የኃይል አቅርቦት ዲሬክተር አቶ አባይ አድማሱ ስለ አገልግሎት ክፍያ ጭማሪው ለአሜሪካ ድምፅ በሰጡት ማብራሪያ በ50ና በ100 ኪሎዋት ተጠቃሚዎች ላይ የሚመጣውን ወርሃዊ የክፍያ ልዩነት እንዲህ አስረድተዋል። ለምሳሌ 50 ኪሎዋት ሙሉን ሙሉ ቢጠቀም በገንዘብ ስናሰላ ለተጠቀመበት 13 ብር ከ65 ሳንቲም ይከፍል ነበረ። አሁን ታሪኩ ተሻሻል። ከመስከረም አንድ ጀምሮ ደግሞ አፕላይ ስናደርግ የመጀመሪያዋን ኳርተር አፕላይ ስናደርጋት ደግሞ ከአስራ ሶስት ብር ከስልሳ አምስት ወደ አስራ ሰባት ብር ከስልሳ ስምንት ያድጋል ማለት ነው። መቶ ኪሎዋትን ቢጠቀም አሁን ላይ የሚከፍለን ሰባ ስድስት ብር ከሰባ ነበር የሚከፍለን የነበረው። አሁን ግን መስከረም ላይ የመጀመሪያዋን ኳርተር አፕላይ ስናደርግ ዘጠና አራት ብር ከሰባት ሰባት ሳንቲም ይከፍለኛል ማለት ነው። የአገልግሎት ክፍያ ማስተካከያው የኅብረተሰቡን ኑሮ እንዳያባብሰውና የዋጋ ግሽበቱንም እንዳያንረው ለዝቅተኛ የኃይል ተጠቃሚ ከሚደረገው ድጎማ በተጨማሪ የክፍያ ልዩነቱንም የሚከፍለው በአራት ዓመታት ውስጥ እንደሆነ የኢትዮጵያ ኤሌክትሪክ አገልግሎት ዋና ሥራ አስፈጻሚው በመግለጫቸው አመልክተዋል። በማስተካከያ የመጣውን ልዩነት በአንድ አይደለም የሚከፍሉት፣ በአራት ዓመት ጊዜ ውስጥ ነው። በቀጣይ አራት ዓመት ጊዜ ውስጥ ለምሳሌ አሁን ሁለት ብር የሚከፍል ከሆነ ልዩነቱ ሶስት ወይ አራት ብር ከሆነ ይህን ልዩነት በአራት ዓመት ጊዜ ውስጥ ነው የሚከፍለው ማለት ነው። ይህም ብቻ አይደለም፣ በየአመቱ ራሱ በየኳርተሩ የሚጨምር ነው። የአገልግሎት ክፍያ ድጎማው የተቋሙን 73 ከመቶ ደንበኞች ተጠቃሚ እንደሚያደርግ የገለጹት የድርጅቱ ዋና ስራ አስፈጻሚ ከ200 ኪሎዋት በላይ ኃይል የሚጠቀሙ ደንበኞች ግን በድጎማው እንደማይካተቱ ገልጸዋል። ዶክተር አቡሌ መሐሪ በበኩላቸው እነዚህ ደንበኞች ነጋዴዎችና አምራቾች ሊሆኑ እንደሚችሉ አመልክተው በእነሱ ላይ የሚመጣው የክፍያ ጭማሪ በቀጥታ ወደ ሸማቹ ማህበረሰብ የሚተላለፍ ይሆናል ብለዋል። የማምረቻ ዋጋቸው ላይ ጭማሪ ስለሚያመጣ፣ ይህ ማምረቻ ዋጋ ላይ የሚኖር ጭማሪ ደግሞ በቀጥታ የሚከፍለው ተጠቃሚ ነው። ነገሮችን በአናት በአናቱ በሚሆኑበት ጊዜ ማህበረሰቡ ላይ ውድነቱን ተያይዞ ከፍተኛ የሆነ ተግዳሮት ይሆናል ብዬ አስባለሁ። በኢትዮጵያ አሁን የኤሌክትሪክ ኃይል ተጠቃሚ የሆነው ሕዝብ ብዛት 56 ከመቶ መሆኑንም ኢንጂነር ሽፈራው ተሌላ አመልክተዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ተከታዩ ዘገባችን በቻይና አፍሪካ የመሪዎች ጉባኤ ላይ ያተኩራል። ሺ ጂንፒንግ ለአፍሪካ የሀምሳ ነጥብ ሰባት ቢሊየን ዶላር መደቡ። የቻይናው ፕሬዚዳንት ሺ ጂንፒንግ በሚቀጥሉት ሶስት አመታት ሀገራቸው ለአፍሪካ ሀምሳ ነጥብ ሰባት ቢሊየን ዶላር እንደምትሰጥ ቃል ገብተዋል። ከዚህ ውስጥም 11 ቢሊዮን ዶላሩ በብድር መልክ የሚሰጥ ሲሆን አስር ቢሊዮን ዶላሩ ደግሞ በአፍሪካ የቻይናን ኢንቨስትመንት ለማበረታታት እንደሚውልም ተገልጿል። የአሶሽየትድ ፕሬስን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል። ሺ በኢንዱስትሪ፣ በግብርና በመሰረተ ልማት በንግድና በኢንቨስትመንት ጥልቅ ትብብር ላይ በማተኮር በአፍሪካ ቢያንስ አንድ ሚሊዮን የስራ እድሎች ለመፍጠር ቃል ገብተዋል። ከ50 በላይ የአፍሪካ መሪዎችና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ በቻይና አፍሪካ መድረክ ላይ የተገኙ ሲሆን ሺ ዛሬ ሐሙስ ማለዳው ላይ ባደረጉት ንግግር የአሁኑን የቻይና አፍሪካን ግንኙነት ከምን ጊዜውም ታላቅ ታሪካዊ ወቅት ሲሉ አድንቀውታል። ጉተሬዥ ቻይና በአፍሪካ የታዳሽ ኃይል አብዮትን ለማንቀሳቀስ ያላትን አቅም በማጉላት በልማትና በድህነት ቅነሳ ስኬታማ መሆኗን ጠቅሰዋል። በዓለም በምጣኔ ሀብት ሁለተኛ ደረጃ ላይ የምትገኘው ቻይና የአፍሪካ ትልቋ የንግድ አጋር ነች። እንደ መዳብ፣ ወርቅ፣ ሊቲየም እና ብርቅዬ የምድር ማዕድናት የመሳሰሉትን የአገሪቱን የተፈጥሮ ሀብቶች እየተጠቀመች ለመሰረተ ልማት ፕሮጀክቶች በቢሊየን የሚቆጠር ብድር ትሰጣለች። አንዳንድ ተንታኞች ቻይና ከአፍሪካ ጋር እያደረገች ያለችው ኢኮኖሚያዊ ትስስር በአገር ውስጥ ኢኮኖሚ ጉዳዮችና በቀጠናዊ ፖለቲካዊ ፉክክር የሚመራ እንደሆነ ያምናሉ። በጉባኤው ላይ የናይጄሪያ የትራንስፖርትና የነፃ የንግድ ቀጠና ትብብርን ለማጠናከር የተደረሰውን ስምምነት ጨምሮ የአፍሪካ መሪዎች በመሰረተ ልማት፣ በግብርና፣ በማዕድን፣ በንግድና በኃይል ምንጮች ከቻይና ጋር የሚደረጉ ስምምነቶች እንደሚኖሩ አረጋግጠዋል። ዚምባብዌ አቮካዶ ወደ ቻይና መላክን ጨምሮ በግብርና፣ በማዕድን፣ በኢነርጂና በመሰረተ ልማት ትብብር ለማድረግ ቃል ገብታለች። የታንዛኒያው ፕሬዚደንት ሳሚያ ሱሉ ሐሰን ሀገራቸውን ከዛምቢያ ጋር የሚያገናኘውና ለረዥም ጊዜ የተጓተተውን የባቡር መስመር ለማንቀሳቀስ ፕሬዚደንት ሺ ቃል ገብተውላቸዋል። የዛምቢያ መገናኛ ብዙሀን ቤጂንግ ለፕሮጀክቱ አንድ ቢሊዮን ዶላር ቃል እንደገባች ዘግበዋል። የኬንያው ፕሬዝደንት ዊልያም ሩቶ ሺ ለኬንያ የግብርና ምርቶች የቻይና ገበያን ክፍት ለማድረግ ቃለ መግባታቸውን ተናግረዋል። ቻይናና ኬንያ ከኤግዚም ባንክ በተገኘ የአንድ ነጥብ ሁለት ቢሊዮን የገንዘብ ድጋፍ ናይሮቢን ከሞምባሳ ወደብ ጋር የሚያገናኘውን የባቡር መስመር ለማስፋፋት ተስማምተዋል። የኬንያው ፕሬዝደንት ዊልያም ሩቶ ሺ ከኬንያ ለሚላኩ የግብርና ምርቶች የቻይና ገበያ ክፍት ለማድረግ ቃለ መግባታቸውን ተናግረዋል። ቻይና ለአፍሪካ ሀገራት እጅግ አስፈላጊ መሰረተ ልማቶችን ለመገንባት በቢሊዮን የሚቆጠር ብድር አቅርባለች። ይህም አንዳንድ አገሮችን ከፍተኛ ዕዳ ውስጥ መክተቱ ውዝግብ አስነስቷል። ተንታኞች ቤጂንግ በሀገር ውስጥ ካለው የኢኮኖሚ ችግርና አካባቢውን ለመቆጣጠር ከዩናይትድ ስቴትስ ጋር እያደረገ ያለችው ፍጥጫ ለአካባቢ የምትሰጠውን ትኩረት እንድታጠናክር አድርጓታል ይላሉ። ዩናይትድ ስቴትስ ከሞስኮ ጋር ግንኙነት ባላቸው ኩባንያዎችና ሰራተኞቻቸው ላይ ማዕቀብ ጣለች። ሩሲያ በአሜሪካ ማህበረሰብ ላይና በመጪው ፕሬዝዳንታዊ ምርጫ ውጤት ላይ ተጽዕኖ ለማሳደር አደገኛ የሀሰተኛ መረጃ የማሰራጨት ዘመቻ በማድረግ ላይ ነች በሚል የአሜሪካ መንግስት ትላንትና ረቡዕ ከሞስኮ ጋራ ግንኙነት ባላቸው ኩባንያዎችና ሰራተኞቻቸው ላይ ክስ መስርቶ ማዕቀብ ጥሏል። ሌሎችም እርምጃዎችን መውሰዱንም ጨምሮ አስታውቋል። በአሜሪካ የፍትህና የውጭ ጉዳይ ሚኒስቴር መስሪያ ቤቶች እንዲሁም ደግሞ ዋናው ግምጃ ቤት በጋራ እንዳስታወቁት ሩሲያ የፕሬዝደንት ቭላድሚር ፑቲን ቅርብ በሆኑ ግለሰቦች አማካኝነት የአሜሪካንን ሕግ፣ ዓለም አቀፍ ደንቦችን በስፋት ጥሳለች በማለት ክስ መስርተዋል። የአሜሪካ ድምጹ ዘጋቢ ጄፍ ዘልዲን የላከውን ዘገባ እንግድ ወልዴ እንደሚከተለው አጠናቅሮታል። ከፍተኛ የመንግሥት ባለሥልጣናቱን ጭምር ያሳተፈው የሩሲያ ሴራ የአሜሪካንን ዲሞክራሲያዊ ሂደት ማዳከምን ኢላማው እንዳደረገ ግልጽ ሆነዋል ያሉት ጠቅላይ አቃቤ ሕጉ ሜሪክ ጋርላንድ እጅግ አደገኛ በመሆኑ በአደገኝነቱ መጠን መልስ ይሰጥበታል ብለዋል። ጠቅላይ አቃቤ ሕጉ ንግግራቸውን ያደረጉት በፍትሕ ሚኒስቴር መሥሪያ ቤቱ ሥር የሚተዳደረው የምርጫ ስጋቶች ግብረ ኃይል የተሰኘው አካል ባዘጋጀው መድረክ ላይ ነበር ሩሲያ ሁለት የአርቲ ሚዲያ ሠራተኞችን የሼል ኩባንያን እንዲሁም የሐሰት ማንነትን በያዙ ግለሰቦች አማካይነት በቴኔሲ ግዛት ለሚገኝ ኩባንያ ዐሥር ሚሊዮን ዶላር በመላክ የሩሲያን መንግሥት በበጎ የሚያሳዩና በእንግሊዝኛ ቋንቋ የተዘጋጁ ጽሑፎችንና ቪዲዮዎችን አሰራጭታለች ሲል የፍትሕ መሥሪያ ቤቱ ክስ አቅርቧል። ትናንት ይፋ የሆነው ክስ ሩሲያ በእነዚህ ተግባራት ውስጥ እጇ እንደሌለበት ለመደበቅ ሞክራለች ብሏል። ስሙ ያልተጠቀሰው ኩባንያ ከኅዳር ወር 2023 ጀምሮ 2000 ቪዲዮዎችን በቲክቶክና ኤክስ ማኅበራዊ ሚዲያዎች እንዲሁም በዩትዩብ ያሰራጨ ሲሆን በዩትዩብ ብቻ 16 ሚሊዮን ጊዜ መታየቱ ታውቋል። የሩሲያ ዘመቻ ከዚህም በላይ እንደሚሆን ተገምተዋል። አርቲ አሜሪካ በዩናይትድ ስቴትስ ውስጥ ያለውን ሥራ ከሁለት ዓመታት በፊት ያቆመ ቢሆንም ምርመራችን እንደሚያሳየው ካለፈው ዓመት ጀምሮ በአሜሪካ በሚኖሩ ግለሰቦች አማካይነት ከሚዲያዎች ጋር ኮንትራት በመዋዋል የሩሲያን ፕሮፓጋንዳ አቀናብረው አሰራጭተዋል ያሉት ደግሞ የፌዴራል ምርመራ ቢሮው ኤፍቢአይ ኃላፊ ክሪስቶፈር ሬይ ናቸው። የተሰራጩት የሚዲያ ይዘቶች እንደ እውነተኛና ገለልተኛ መስለው ቢቀርቡም አብዛኞቹ የተቀናበሩት ለሩሲያ መንግሥት በሚሰሩት የአርቲ ሚዲያ ሠራተኞች ነው ሲሉም አክለዋል። ቪኦኤ ዋሽንግተን የሚገኘውን የሩሲያ ኤምባሲና በክሱ ላይ የተጠቀሰውን የሚዲያ ተቋም ለማነጋገር ያደረገው ጥረት አልተሳካም። ከሚዲያ ተቋሙ ጋር ሲሰሩ የነበሩ ተጽዕኖ ፈጣሪዎችና ተንታኞች ክሱ እውነት ከሆነ የተታለሉ ብቻ ሳይሆን ተጠቂም እንደሆኑ በመግለጽ ላይ ናቸው። አርቲ የተሰኘው የሩሲያ የሚዲያ ተቋም የአሜሪካውን ክስ አጣጥሎ ነቅፏል። በፍትሕ ሚኒስቴር መሥሪያ ቤቱ ከተወሰደው እርምጃ በተጨማሪ የአሜሪካው ግምጃ ቤት ሁለት የሩሲያ ተቋማትን እና የአርቲ ጋዜጠኛዋን ማርጋሪታ ሲሞንያንን ጨምሮ አስር የሩሲያ ዜጎች ላይ ማዕቀብ ጥሏል። የውጭ ጉዳይ ሚኒስቴር መሥሪያ ቤቱ ደግሞ በሩሲያ የሚደገፉ የሚዲያ ተቋማትን በሚወክሉ ግለሰቦች ላይ የቪዛ ማዕቀብ ጥሏል። ጄፍ ዘልዲን ለላከው ዘገባ እንግዶ ሌነኝ ዋሽንግተን ዲሲ በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ነሐሴ ሰላሳ ሁለት ሺ አስራ ስድስት አመተ ምህረት መሰናዷችን ነው። አብራችሁን ስለሆናችሁ ሆናችሁ አብዝተን እናመሰግናለን። የዝግጅቶቻችን የመጀመሪያ የዘገባ ክፍለ ጊዜ እዚህ ላይ ተጠናቋል። ዝግጅታችን በመከታተል ላይ ለምትገኙ አድማጭ ተመልካቾቻችን በቪያ ማሪክ የፌስቡክ ገጽ እንዲሁም ደግሞ ድረ ገጽ ላይ ልታገኟቸው በተጨማሪ ልታገኟቸው እንደምትችሉ ልናስታውስ እንወዳለን። የሁለተኛው ክፍል ለዚህ ለጊዜ የመጀመሪያው ዘገባ ሳይንስና ቴክኖሎጂ ነው። በሁለተኛው ክፍለ ጊዜ በተጠናቀረው የሳይንስና ቴክኖሎጂ ዘገባ ዘጋቢያችን እንግዱ ወልዴ ለአንድ ሳምንት ቆይታ ወደ ሕዋ የተጓዙት ባለሙያዎች ለምን ለወራት ሳይመለሱ ቆዩ ሲል ይጠይቃል። የዘጠኝ ቀናት ያህል ቆይታ ለማድረግ ቦይንግ ስታር ላይነር በተሰኘችው መንኮራ መንኮራኩር ግንቦት ዘጠኝ ሁለት ሺ አስራ ስድስት ዓ.ም ወደ ሕዋ የመጠቁት የጠፈር ሳይንስ ባለሙያው ቤሪ ዊልሞር እና ሴቷ የጠፈር ባለሙያ ሱኒ ዊሊያምስ መንኮራኩሯ እክል ለገጠማት ቢያንስ ለስምንት ወራት ለመቆየት እንደሚገደዱ ታውቋል። ባለሙያዎቹ በዓለም አቀፉ የህዋ ጣቢያ ካሉና ምድርን ከለቀቁ ከረምረም ያሉ ባለሙያዎችን ተቀላቅለው መፍትሄ እስከሚገኝ ድረስ ለመጠበቅም ተገደዋል። መንኮራኩራ የገጠማትን ችግርና ባለሙያዎቹ በተራዘመው ቆይታቸው የሚያከናውኑትን ተግባራት እንዲሁም ደግሞ መንግስታዊ የሆነው የአሜሪካዊ ጠፈር ምርምርና አስተዳደር ማዕከል በምህፃሩ ናሳ የግል ኩባንያዎች መንኮራኩርና ሌሎች ሮኬቶችን ወደ ህዋ እንዲያመጥቁ የያዘውን ፕሮግራም በተመለከተ ባልደረባችን እንግዱ ወልዴ ሂውስትን፣ ቴክሳስ በሚገኘው የናሳ ጆንሰን የህዋ ማዕከል በተለይም በህዋ ጨረርና በአየር ሁኔታ ጉዳዮች ከፍተኛ ባለሙያ የሆኑትን ዶክተር ጥላዬ ታደሰን አነጋግሮ ተከታዩን አሰናዷል። ለአንድ ሳምንት ቆይታ ወደ ህዋ ያቀኑት ባለሙያዎች ለምን ለወራት ሳይመለሱ ቀሩ? የጠፈር ሳይንስ ባለሙያዎቹ ቤሪ ዊልሞር በች ይሉታል በቅጽል ስሙ እና ሴቷ የጠፈር ባለሙያ ሱኒ ዊልያምስ ግንቦት 29 ቀን 2016 ዓ ም ቦይንግ ስታር ላይነር በተሰኘችው መንኮራኩር ወደ ህዋው ሲመጥቁ የአንድ ሳምንት ያህል ቆይታ ለማድረግ ነበር ውጥ ናቸው። ሁለቱ የጠፈር ባለሙያዎች የተጓዙባት ቦይንግ ስታር ላይነር መንግስታዊ የሆነው የአሜሪካው የጠፈር ምርምርና አስተዳደር ማዕከል በአጽሮተ አጠራሩ ናሳ የግል ኩባንያዎች መንኮራኩሮችንና ሌሎችንም ሮኬቶች ወደ ህዋ እንዲያመጥቁ የያዘውና ከፍተኛ ገንዘብም የተመደበለት ፕሮግራም ነው። ቦይንግ ስታር ላይነርም ለሙከራ መምጠቋ ነው። ይሁንና በተያያዘው እቅድ መሠረት ወደ ምድር መመለስ የማትችልበት እክል ገጠማት። መንኮራኩሪቱን የተሳፈሩት ጠፈርተኞችም ምድሪቱን ከለቀቁ ከረምረም ካሉና በዓለም አቀፉ የህዋ ጣቢያ የነበሩ ሌሎች ጠፈርተኞችን ተቀላቅለው መፍትሄ እስከሚገኝ ለመጠባበቅ ተገድደዋል። ለመሆኑ መንኮራኩሯ የገጠማት ትክክል ምንድን ነው? ሂውስተን በሚገኘው የናሳ ጃንሰን የህዋ ማዕከል በተለይም በህዋ ጨረርና የአየር ሁኔታ ጉዳዮች ከፍተኛ ባለሙያው ዶክተር ጥላይ ታደሰ እዚህ ጋር አንድ ነገር ቀድሜ ልንገር። እንደው ለአድማጮች መግለጽ የምፈልገው ስታርላይነር ለእኔ እንደ ከድራገን ከስፔስ ኤክስ ድራገን የሚለይም አይደለም። እንደውም ጭራሽ የተለየ ፊውቸር አለው። አንዱ ፊውቸር ምን መሰለህ፣ በጣም የሚገርመው ብቸኛው ምድር ላይ ሊያርፍ የሚችል ካፕሱል ነው። ሲመለሱ ከኢንተሪ በኋላ ወደ ምድር ሲመጡ አብዛኛዎቹ ካፕሱሎቻችን ቬክሎቻችን ኦራዮንንም ጨምር ውሃ ላይ ነው የሚወድቁት። ይሄ የተለመደ ነው። በአፖሎም ዘመን የነበሩት የአፖሎ ሚሽንም ውሃ ላይ ነው አብዛኛው የሚወድቁት እና ይሄኛው ግን ምድር ላይ ነው የሚወድቀው። ካፕሱሉ ሲመጣ በፓራሽቱን ከከፈተ በኋላ ኒው ሜክሲኮ ነው በረሃ ውስጥ የሚወድቀው እና ይህንም ፊቸር ያለው እሱ ብቻ ነው። እስካሁን እንግዲህ ምንድን ነው የገጠመው ይህ ካፕሱል በትክክል ኦርቢቱን እንደያዘና ኢንተርናሽናል ስፔስ ስቴሽን ጋር ልክ ደክ ሊያደርግ ደክ ማለት ሄዶ ሊገጣጠም ሲሞክር ትረስቶች አሉ። እንግዲህ ትረስት ማለት ትናንሽ ሞተሮች አሉ በሁሉ አቅጣጫ ወደ አቅጣጫውን ማኑቨር የሚያደርጉ ለምሳሌ ሶስት አይነት ትረስተርስ አሉ። ትረስተርስ ማለት በአማርኛ ማስወንጨፊያ ማለት ነው ወይም አቅጣጫ ማስቀየሪያ እነኝ እንግዲህ የተለያዩ ጋዝ ወይም ደግሞ የተለያዩ ምንድን ነው የምንላቸው እነኚህ ተቀጣጣይ እንትኖችን ወደኋላ በመወርወር አቅጣጫቸውን እንዲቀያይር ይረደዋል። ይህንን ካፕሱሉ እንግዲህ እስከሶስቱ ትልልቆቹ ኦርቢታል ትላልቅ ኦርቢታል ኦርቢታል ማኖቨሮች ወይ ደግሞ ኦርቢታል አቅጣጫ መቀየሪያዎች ሲሞከሩ የሚነሱ ሞተሮች ናቸው። መካከለኞቹም ደግሞ መካከለኞቹ ደግሞ በጣም በጣም ትልቅ ለውጥ ሊያመጣ ሳይሆን ትንሽ ለውጥ አቅጣጫ ላይ ሊቀይሩ የሚሞክሩ እንትኖች ናቸው። እነሱ ደግሞ ለምሳሌ ሪኢንትሪ ጊዜ ወደ ምድር በሚመለስበት ሰዓት፣ ከኦርቢት እራሱ ሲወጣ ዲኦርቢት እራሱን ሲያደርግ ፍጥነቱን እንዲቀንስ የሚያደርገዋለ። እነኚህ ትረስተሮች ደግሞ ከፊት ነው የሚሆኑት፣ ከፊቱ ነው የሚሆኑት። ወደ ፊት ሲተኩሱ አየር ሲያወጡ መቀጣጠት ሲጀምሩ ወደኋላ ፍጥነታቸውን ይቀንሰዋል ማለት ነው። ይሄ የመጨረሻው ትንንሾቹ ደግሞ የመንኮራኩሩ ጫፍ ቤት አቅጣጫ ይሁን የሚለውን የሚወስኑ ትናንሽ ትረስተሮች አሉ። እነኛ ትረስተሮች አንደኛው ሊክ ሃይድሮጅን ሊክ ወይም ደግሞ ማንኛውም አይነት ወይም ደግሞ ኦቨርሂቲንግ የሙቀት መጠንም ቴክኒካል ብልሽት ቢፈጠር በትክክል መንኮራኩር አፍንጫውን በትክክል ወይም ደግሞ ፊቱን ፖይንት ያቸውን ፊቷን የፊቱን አቅጣጫ በትክክል አስቀም በተፈለገው አቅጣጫ አደርግ ያ ደግሞ ትልቅ ችግር ይፈጥራል። የመጀመሪያ ያወቁት ንን ደክ ሊያደረጉ ወይም ደግሞ ልክ ኢንተርናሽናል ስፔስ ስቴሽን መግቢያውን መገጣጠሚያው ላይ ለመግባት ሲደርሱ በጣም አስቸገራቸው። ምክንያቱም በቃ አፍንጫውን በትክክል አልቻለም። ስለዚህ ይሄ ደግሞ ቴስት ፍላይት ስለሆነ ቴስት ፍላይት እንግዲ እንግዲህ ተመልከት፣ እንኳን ህዋ የህዋ በረራ በጣም አስቸጋሪ ነገር ነው። እንኳን ቴስት ወይም ደግሞ የሙከራው ነው ቀርቶ በሪል ጊዜም በጣም አስፈሪ ነው። ናሳ ለተያያዘው የግል ኩባንያዎችን በመስኩ የማሳተፍ ፕሮግራም ለቦይንግ ኩባንያና ለተፎካካሪው ስፔስ ኤክስ ለተሰኘው የባለ ሀብቱ ኢላን መስክ ኩባንያ ከአስር ዓመታት በፊት ነው ኮንትራት የተሰጠው። ቦይንግ 4 ነጥብ 2 ቢሊዮን ዶላር ሲመደብለት፣ ስፔስ ኤክስ ደግሞ 2 ነጥብ 6 ቢሊዮን ዶላር ተመድቦለት ነበር። ሆኖም ግን ቦይንግ የተመደበለት ዳጎስ ያለ ገንዘብ አልበቃ ብሎ ተጨማሪ ከ1 ነጥብ 5 ቢሊዮን ዶላር በላይ ቀድሞ ከተያያዘው በጀቱ ያለፈ ወጪ ለማውጣት ተገዷል። ያም ሆኖ ወደ ሕዋ ለመምጠቅ በሚደረጉት ጥረቶች ተደጋጋሚ የአስተዳደር ነክና የምህንድስና እክሎች ገጥመውታል። በአንጻሩ ስፔስ ኤክስ አልፎ አልፎ ተመሳሳይ እክሎች ቢገጥሙትም በአጭር ጊዜ ውስጥ በርካታ ውጤታማ የሆኑ ጉዞዎችን አከናውኗል። በቅርቡ በስፔስ ኤክስ ሮኬት ላይ የደረሰው የእሳት አደጋ ግን የፌዴራል አቪዬሽን አስተዳደር ጣልቃ እንዲገባ ያስገደደ ነው። ፋልከን ዘጠኝ የተሰኘችው ሮኬት በተደጋጋሚ ጥቅም ላይ እየዋለች ነበረች። ያም ሆኖ ስፔስ ኤክስ በተደጋጋሚ ያደረጋቸው ሙከራዎች ለስኬት በመብቃታቸው ሰዎች አሳፍሮ ወደ ጠፈር ለመምጠቅ በግል ወይም ለንግድ ኮሜርሽያል ዓላማ የሚከናወኑ ጉዞዎች ማድረግ የሚያስችል ፈቃድ አግኝተዋል። በሌላ በኩል በቅርቡ በቦይንግ ስታር ላይነር መንኮራኩር ወደ ጠፈር ካቀኑትና በተያያዘው እቅድ መሠረት በሄዱት መንኮራኩሩን መመለስ ያልቻሉት ጠፈርተኞች አሁን ያላቸው ምርጫ ወደ ምድር ለመመለስ የሚያደርጉትን ጉዞ በስፔስ ኤክስ መንኮራኩር አማካኝነት ማከናወን ሲሆን ያ ደግሞ እስከ መጪው የካቲት ድረስ የሚሆን አይመስልም። በዚህ መሃል በዓለም አቀፉ የህዋ ጣቢያ ተጨማሪ እንግዶች በመምጣታቸው የምግብና ሌሎችም አቅርቦቶች እጥረት ሊገጥማቸው እንደሚችል ተሰግቶ ነበር። በእርግጥ ይህ የማይቀር ችግር ይሆን? ዶክተር ጥላይ እነኚህ ሰዎች መጀመሪያውንም እንግዲህ ቴስት ፍላይ ስለሆነ የሙከራ ስለሆነ ኤክስቴንድድ የሆነ አንድ አመትም በረራም ቆይታም ሊኖር እንደሚችል ሪፍ ይደረጋሉ። ይሄ ግዴታ ነው። ምክንያቱም ምንጊዜም እንግዲህ ሪስክ አሴስመንት አለ። እንግዲህ የአሜሪካ መንግስት እኔ ደስ የሚለኝ አንዱ ነገር ማንኛውም ነገር በምዕራቡ ዓለም በተለይ አሜሪካ ሪስክ አሴስመንት የሚባል ነገር አለው። እያንዳንዱ ዊንዶ እንትኑ ይታያል። በቃ ምን ያህል ምን ሊመጣ ይችላል ምን እነኛ ቢመጡ በዛኛው ኤኬስ፣ ለችግሮች ዝግጁ፣ ሁልጊዜም ለችግሮች ዝግጁ ነው በሁሉም አቅጣጫ እና አሁን እነኚህ ሰዎች እዛ መኖ መግባታቸው ለእንደውም ጭራ እስካሁን ድረስ እንኳን በቆዩት በዚህ አሁን በአንድ ወር ውስጥ እንኳን ብዙ ኤክስፐሪመንቶችን እንዲሰራ አግዘዋል። ምክንያቱም እዛ ላይ ሰው እንደውም ጠፈርተኛው በቂ አይደለም፣ ቁጥሩ በቂ አይደለም። እዛ ኢንተርናሽናል ብዙ የሚያግዟቸው ስራዎች ይኖራሉ ነው ብዙ የሚያግዟቸው ስራዎች ይኖራሉ። እንትንም ኢቪኤም ይኖራቸዋል። ኤክስትራ ቬኩላር አክቲቪቲስ ከቬክሉ ከእንትኑ ወጥተው ከኢንተርናሽናል ስፔስ ስቴሽን ወጥተው ከውጭ ሜንተናንስ ይሰራሉ። ብዙ ሜንተናንስ ስለሚያስፈልገው ስቴሽኑ ብዙ የሚሰሩ ስራዎች አሉ፣ ኤክስፐሪመንቶቹም አሉ። ኢንተርናሽናል ስፔስ ስቴሽን ወይም ዓለም አቀፍ የህዋ በረራ የህዋ ጣቢያ ከተላከበት ጊዜ ጀምሮ ምንም አይነት የእንትን አጋጥሞት አያውቅም። ሰፕላይ አጋጥሞት ምክንያቱ አሁን ደግሞ እንደውም ጭራሽ በቅርብ ጊዜ ባለፉት ቅርብ ዓመታት ካርጎ ይመላለሳል። እነኝህ ካርጎ ሰዎች የሌላቸው ናቸው። ካርጎ የሚያመላልሱ ሰፕላይ የሚያመላልሱ ካርጎዎች አሉን። ስፔስ ኤክስ በለው እንደገና የራሻው የ ስዝ አለ እነኝም ያመላልሳሉና በየሶስት ወሩ ነው ሰፕላይ የሚላቀው። ስለዚህ የሰፕላይ ችግር እንደውም ይሹ አይደለም በአሁኑ ሰዓት። ስለዚህ ይሄ የምግብ እጥረቱ ሌላው ችግር ምናምን የሚለው ይህን አሁን እርሱ ያሉትን መረጃ ካለማወቅ ይመስለኛል። አሁን እንግዲህ ሌላው እንዴት ይመለሳሉ የሚለው ነው። በእርግጥ ይህም ብዙ ነገር ተጽፎበታል እናንተ ብዙ የምታውቁት ስፔስክስ ሁለት ቀንሷል ወደ ሊልክ ካሰበው ይመስላል በነዛ ቦታ ለመተው እስቲ ያን እንዴት ይመለሳሉ የሚለውን ነገርስ እንግዲህ ለኤጀንሲው ውሳኔዎች በቅርብ ስብሰባ ነበረ፣ እኛ ጋር የናሳው አድሚኒስትሬተር ቢል በተገኙበት እንግዲህ ስብሰባውም የኮንፈረንሱ ዋና አላማ ምንድነው? ምን አይነት ሜጀሮችን እንውሰድ ወይም ምን እናድርግ የሚለውን ነው ውሳኔ ለመስጠት ነበር። እና እንግዲህ ሀይ ኦፊሻል ነበሩ ስብሰባ ላይ እና ምንድን ነው የተወሰነው? ስፔስ ኤክስ ወደ ምድር እንዲመልሳቸው ያኛው ደግሞ የስታርላይነሩ ደግሞ ሴፕቴምበር ወይም ደግሞ ሴፕቴምበር አምስት ወደ ምድር እንዲመለስ እና ደግሞ እንግዲህ እስኪመለስ ድረስ ብዙ ዳታዎችን አሁን ናሳም ይሁን ቦይንግ ዳታዎችን ከዛ ከስታር ላይነሩ እየሰበሰቡ ነው። ምድር ምስኪደርስ ድረስ እንደገና ደግሞ ሪኢንትሪው ምን አይነት ችግር ሊፈጥርበት እንደሚችልም ባዶውን፣ ማለት ነው ቬክሉ እንግዲህ ብዙ ሚሊየን ብር ዶላሮች ወጡበት፣ ነው እንግዲህ ሴፍሊ ምድር ያልፋል ብለን ነው እንግዲህ ተስፋ የምናደርገው ምንድና አሁን የተወሰነው በቃ እንግዲህ ስፔስ ኤክስ ክሩ ድራገን ሚሽን አለ። ያ ሚሽን ፌብራሪ ላይ ነው እንግዲህ የሚሆነው እና አራት ሰዎችን ነበር ኖርማሊ ይዘው የሚሄደው እና ከአራቱ ሁለቱ ሲት ባዶ ትቶ እነሱን ከደረሰ በኋላ እንዲመለስ ተወስኗል። ይሄ እንግዲህ ለቦይንግ ራስ ምታት ይሆናል ብዬ ገምታለሁ። እኔ የራሴ ግምት ነው። ምክንያቱም ሁለቱ ካምፓኒዎች መካከል በጣም ክስም የተደራረጉበት ጊዜ አለ። ከዚህ ቀደም ቦይንግ ስታር ላይነርን ለማምጠቅ የተደረጉ ሁለት ሙከራዎች መክሸፋቸውን ተከትሎ ነበር ባለፈው ግንቦት ወር መጨረሻ ወደ ሕዋ መምጠቅ የቻለችው። ቦይንግ በጠፈር መስክ ብቻ ሳይሆን ከቅርብ ጊዜ ወዲህ በሰራቸው አውሮፕላኖች ላይ ጭምር እክል በመከሰቱ እንዲከሰከሱና የሰው ህይወትም እንዲጠፋ ምክንያት ሆኗል። የኢንዶኔዥያው ላየን ኤር እና የኢትዮጵያ አየር መንገድ ይገለገሉባቸው የነበሩ ሁለት ቦይንግ 737 ማክስ 8 አውሮፕላኖች በጥቂት ወራት ልዩነት ተከስክሰው በድምሩ 346 ሰዎች ህይወታቸውን ማጣታቸው አይዘነጋም። ባለፈው ታህሳስ መጨረሻ ላይ አንድ ንብረትነቱ የአላስካ አየር መንገድ የሆነ ቦይንግ 737 ማክስ 9 አውሮፕላንም በአየር ላይ ሳለ በሩ ተገንጥሏል። ከጥቂት ሳምንታት በፊት ከቦይንግ ዋና ሥራ አስፈጻሚነት የለቀቁት ዴቪድ ካልሁን ከዩናይትድ ስቴትስ ምክር ቤት አባላት ዘንድ ቀርበው በተጠየቁበት ወቅት ከፍተኛ ትችትና ጥያቄዎችን አስተናግደዋል። ወደ ህዋ የሚደረጉትን ጉዞዎች ወደሚመለከተው ወጋችን ስንመለስ የጠፈር ምርምር ባለሙያዎቹ በች ዊልሞርና ሴቷ ጠፈርተኛ ሱኒ ዊሊያምስ በዓለም አቀፉ የህዋ ጣቢያ በሚያደርጉት ቆይታ ስራ ፈጥተው አልተቀመጡም። ቀድመው ጣቢያውን ቤታቸው ያደረጉትና ከተለያዩ ሀገራት የተውጣጡትን ባለሙያዎች የምርምር ሥራ ያግዛሉ። በተጨማሪም ዓለም አቀፉ የህዋ ጣቢያ የሚያከናውናቸው በርካታ ሥራዎች ስላሉት ተጨማሪ ባለሙያዎች መኖራቸው አይጠላም። ምናልባትም ለባለሙያዎቹ ችግር ሊሆን የሚችለው ለዘጠኝ ቀናት ጉዞ ወጥተው ቢያንስ ለስምንት ወራት ሊቆዩ መሆኑና ከቤተሰብና ከሌላም ማኅበራዊ ጉዳይ ጋር የተገናኘውን ሕይወታቸውን ማስተጓገሉ ይሆናል። ለአሜሪካ ድምፅ እንግዶ ወልዴ ዋሽንግተን ዲሲ። አድማጮች እንግዲህ እንደ ተከታተላችሁት የቦይንግ ስታርላይነር መንኮራኩር ዛሬ ወደ ምድር ለመመለስ በዝግጅት ላይ መሆኗ ታውቋል። የምትመለሰውም ባለሙያዎቹን ከሌሎች የህዋ ባለሙያዎች ጋር ወደ ሌላ መንኮራኩር በማስገባት ብቻዋን፣ ለባለሙያዎቿ ደህንነት ስትባል ብቻዋን እንደሆነም ተገልጿል። በዚሁ የሳይንስና ቴክኖሎጂ ዘገባችን ተጠናቋል። ወደ ተከታይ ዘገባዎች ነው የምናልፈው። ወደ ተከታዩ ዘገባችን ከማለፋችን በፊት አሁን ዘግየት ብሎ የደረሰን ዜና አለ። እሱን ወደ እናንተ ላደርስ። ባለፉት አራት ዓመታት በእስር ላይ የቆዩት የኦሮሞ ነጻነት ግንባር ኦነግ አመራሮች ዛሬ ማምሻውን መፈታታቸውን የፓርቲው የህዝብ ግንኙነት ኃላፊ አቶ ለሚ ገመቹ ለአሜሪካ ድምጽ አረጋግጠዋል። በኦሮሚያ ክልል በተለያዩ ቦታዎች እስር ላይ መቆየታቸው የተገለጹት የፓርቲው አመራሮችና ዋና ስራ አስፈጻሚ አባላት የነበሩት አቶ አብዲ ረጋሳ፣ አቶ ሚካኤል ቦረን፣ አቶ ኬነሳ አያና፣ አቶ ገዳ ገቢሳ ለማ በኛ እንዲሁም ደግሞ ዶክተር ገዳ ወልጂራና ዳዊት አብደታ መፈታታቸውን ነው አቶ ለሚ ለአሜሪካ ድምጽ ያረጋገጡት። በንጋው ምሽት እንግዲህ ዘርዘር ያለ ዘገባውን ይዘን ወደ እናንተ የምንመለስ ይሆናል። እስከዛው ድረስም የቪኦ አምሃሪክ ፌስቡክ ገጽና ድረ ገጽ ላይ ዜናው እንድትከታተሉ እጋብዛለሁ። አሁን የምናልፈው ወደ ተከታዩ ዘገባ ነው። የምሽቱ የመጨረሻው ዘገባችን ኢትዮጵያውያን በአሜሪካ ነው። የሺካጎ የኢትዮጵያ ማህበረሰብንም ይመለከታል። የኢትዮጵያ ኮሚኒቲ ማህበር በሺካጎ ለአራት አስርት ዓመታት በስደት ወደ ዩናይትድ ስቴትስ የመጡ ሕዝቦችንና ማህበረሰቦችን ሲያግዝ የቆየ ተቋም ነው። ከመላ ዓለም ለሚመጡ ስደተኞች መሰረታዊ አገልግሎቶችን ከመስጠቱ በተጨማሪም ከአሜሪካ ባህልና ምጣኔ ሀብታዊ ስርዓት ጋር ይላመዱ ዘንድ በዘረጋቸው ዘመን ተሻጋሪ መርሃ ግብሮችም ይታወቃል። ከሰሞኑ ወደ ቺካጎ ያመራው ዘጋቢያችን ሀብታሙ ስዩም በቀጣዩ አጭር ዘገባ ስለዚህ ተቋም ያስቃኘናል። ከቺካጎ ከተማ አውራ ጎዳናዎች መካከል አንዱን ተጎራብቶ የቆመው ይህ ህንፃ የበርካታ አዳዲስ ስደተኞችን ታሪክና ውጣ ውረድ ለአመታት ተጋርተዋል። እዚህ ስንደርስ ሁሉ ነገር ተመቻችቶ የሚጠብቀን ነው ይመስለው አይደለም። ለዚህ ለዚህስ፣ ወይ ሀገራችን መልስ እዛው ረፊጂ ካምፕ ይቻለን ነበር ምናምን። ምክንያቱም እንዳሰቡት ሆነው አያገኙትም። የህንፃው ባለቤት የኢትዮጵያ ኮሚኒቲ ማህበር በቺካጎ ለአራት አስርተ ዓመታት ያክል በሺዎች የሚቆጠሩ ስደተኞችን ተቀብለዋል፣ ሀገር አላምደዋል፣ ከባይታዋርነት ወጥተው የአሜሪካ ማኅበረሰብ አካል እንዲሆኑ አድርገዋል። ወይዘሮ አልማዝ ስዩምን የመሰሉ የማኅበሩ የዓመታት ጉዞ አካል የነበሩ ትውልድ ኢትዮጵያውያን ከትውልድ አገራቸው ተሰደው ዩናይትድ ስቴትስ የደረሱ ኢትዮጵያውያን የቀደመ ፈተና ለተቋሙ መመስረት ዋነኛ ምክንያት እንደነበረ ያስታውሳሉ። በ1980 የኢትዮጵያ ሬፍጂ መምጣት ጀመረ ከሱዳን ሲመጣ እኛ ንሪፕሬዘንት ቢያደረግ ሪሰትልመንት ኤጀንሲ የለም። በሌላ ኤጀንሲ ነው የሚመጡት እና እዛ ኤጀንሲ ውስጥ አንድ አበሻ ተቀጥሮ ይሰራ ነበር አበሾችን እና እዛ የሚሰራው ኬዝ ወርከር በመኪና አደጋ ሞታ በመኪና አደጋ ሲሞት፣ እሱን ሰብሰብ ብለው እንኳን የሚቀበርበት እንዴት እናድርግ የሚወያዩበት ወይ ሀዘናቸውን የሚገልጽበት ቦታ አልነበረም ወይም ኮሚኒቲ ሴንተር አልነበረም። የዛለት ከቀብር ሲመለሱ ይመስለኛል ዘዲሳይድ ኮሚኒቲ ማቋቋም አለብን ብለው ፊው ሰዎች ኮሚኒቲ ተቋቋመ፣ አሁን ያለንበት ደረሰ ማለት ነው። የኢትዮጵያውያን ስደተኞችን ለማገዝ የተመሠረተ ተቋም በአመታት ውስጥ የስራና የግብ አድማሱ ሰፍቶ ከመላለም ለሚመጡ ስደተኞች የአገልግሎት ስፍራ መሆኑን የሚያስረዱት ደግሞ ኢትዮጵያ ኮሚኒቲ ማህበር በቺካጎ ዋና ኃላፊ አቶ አክሊሉ አብርሃም አደይ ናቸው። ስደተኞችን የማስፈሩ ሁኔታ ሲጀመር የዛን ጊዜ ተቀላቅሎ አሁን ቨርጂኒያ ከሚገኘው የኢትዮጵያ ኮሚኒቲ ዴቨሎፕመንት ካውንስል ከሚባለው ጋር አፊሊየትድ ሆኖ ስደተኞችንም ማስፈር ጀመረ ማለት ነው። በዚህ እንግዲህ ስደተኞችን ስናሰፈር ሚሽኑን አስፋፍቶ ከኢትዮጵያውያን ውጭ ያሉትንም ለመርዳት በተለያዩ በስደተኝነት ማስፈር ብቻ ሳይሆን፣ በኤምፕሎይመንት በቋንቋ ትምህርት፣ በህልዝ የጤና እርዳታ በመሳሰሉት ፕሮግራሞች እያስፋፋ ቀጠለ። እና አሁን ዛሬ በጣም አስፋፍቶ ብዙ ከኢትዮጵያውያን ውጭ ኢትዮጵያውያኖችንም እንደዚሁ ደግሞ ሌሎችንም ስደተኞች እዚህም ሀገር ያሉ በኢኮኖሚ እንትናቸው ዝቅተኛ የሆኑና ድጋፍ ለሚሹ ሁሉ አገልግሎትን እያዳረሰ ይገኛል። የተቋሙን የዛሬ አቋም ለሚመለከት መንገዶች ሁሉ ከፈተና የጸዱ ሊመስለው ይችላል። አቶ አክሊሉ ግን ማህበሩ በርካታ ተግዳሮቶችን እያለፈ ዛሬ ላይ መድረሱ ይናገራሉ። ብዙ ጊዜ በተለያየ ጊዜ የሚያናጋጥመው ችግር በማህበሩ ታሪክ ውስጥ የበጀት መዘበራረቅ ያጋጥም ነበረ። ብዙ ጊዜ ሁኔታዎች ሲቀየሩ፣ የኢኮኖሚ ለውጥ ሲኖር፣ ክራይሲስ ሲኖር፣ እንደዚህ በሀገሪቱ ቀውስ ሲኖር፣ እሱም አፌክት እያደረገ ብዙ ጊዜ ችግር ያጋጥም ነበር እና ይህንን በተለያየ መንገድ ራሱን አጠናክሮ ሜንቴን አድርጎ አንዳንዴ እያነሰ፣ አንዳንዴ እየሰፋ ሄዷል። ብዙ ድርጅቶች የጠፉ የከሰሙ አሉ፣ ግን ኮሚኒቲው ቀጥሏል። በሀገራችን ያለው ሁኔታ የፖለቲካም የኢኮኖሚ ማህበራዊ ማንም ቀውሱ እዚህ ደግሞ የራሱን ኢምፕሊኬሽን ባለው ምክንያቱም ኢትዮጵያውያንን ነው ነው የምናገለግለው ያው ኢትዮጵያውያን ነው የምንመስለው ና እዛ ያለው ችግር እኛ ላይ ይከሰታል ማለት ነው። በብሔር ያለ ግጭት፣ በፖለቲካ ያለው ግጭት ነጸብራቁ እዚህ ይስተዋላል እና እኛ ደግሞ ሁሉንም ማገልገል ያለብን ሲሆን አንዳንድ ጊዜ እነዚህ መጓተቶች አፌክት ያደርጋሉ እና እነዚህን አቀናብሮ የማስኬድ እና መሀል ላይ ሆኖ መቀጠል ሁልጊዜ ከባድ ፈተና እና ችግር ነበረ ማለት ነው። ኢትዮጵያ ኮሚኒቲ ማህበር በቺካጎ አመታትን ያስቆጠሩ ሰብአዊ አገልግሎቶችን ለማስፋት ጥረት እያደረጉ ከሚገኙ የአዲሱ ትውልድ አባላት ወጣቶች መካከል አንዷ ሳምራዊት ባልቻ ናት። ሳምራዊት የውስጥ ፍላጎቷን ወደ ቁም ነገር በመቀየር ረገድ ተቋሙ እንደምን እንዳገዛ ታስረዳለች። ከልጅነት ጀምሮ ውስጥ የነበረ ፓሽን ነበረ። የተማርኩት ማርኬቲንግ ማናጅመንት ነበር። ሚሰራው ደግሞ ሆስፒታሊቲ ኢንዱስትሪ ውስጥ ነበረ ግን ሁል ጊዜ ሰዎችን መርዳት የሚለው ነገር በጣም ውስጤ ነበረ እና ኢማጅን የማደርገው ነገር ነበረ ነን ፕሮፊት ውስጥ መስራት ና በፊትም ቫለንቲር አደርግ ነበረ የተለያዩ ግሩፖች ውስጥ እዚህ ቺካጎ ውስጥ ራሱ የምንሰራቸው ስራዎች ነበሩ ኢትዮጵያ ካሉ ልጆች ጋር ና አጋጣሚ ይሄ ኦፕኒንግ ሲከፈት በጣም አመሶ ኤክሳይትድ እና በቃ ሰዎችን መርዳት፣ ኮሚኒቲውን ማገልገል፣ ኢትዮጵያውያኖችን ማገልገል በጣም እንፈልግ ስለነበረ እንትኑ ሲመጣ ኦፕኒንጉ ሲመጣ በዛ የተነሳ መጣሁ። እና በጣም ፓሽን ነው ስራ ብቻ ሳይሆን ለእኔ ፓሽን አይዶ ነው። ኢትዮጵያዊ ኢትዮጵያዊ ስለሆንኩ ይሁን እኔ ስለሆንኩ ይሁን አላውቅም፣ ግን ይሄ ሰው መርዳት የሚለው ነገር በጣም ውስጥ ያለ ነገር ነው እና ስራ ብቻ ሳይሆን ለእኔ ፋሽን ነው። ሳምራዊት በስራዋ ከተለያዩ የዓለም ክፍሎች የመጡ ስደተኞችን ታገኛለች። የስደት ሕይወትን ሀ ብለው ጀምረው ከሀገሬው ባህልና ቋንቋ ጋር ተላምደው ለቁም ነገር እስኪበቁ ድረስ በትጋት ታግዛለች። ሥራው ልፋት ያለውና ታጋሽነትን የሚጠይቅ ቢሆንም የሰዎች ሕይወት ወደ መልካም ተቀይሮ ማየት ሳምራዊትን ለመሰሉ ወጣቶች ሌላ በረከት የሆነ ይመስላል። በጣም የማረሰው ከሰመር ፕሮግራም ራን ሳደርግ እዚህ ሀገር አዳፕት ተደርገው የመጡ ሀበሾች ቤተሰቦቻቸው የሚያዘጋጁት ኢቨንት ነበርና እዛ ኢቨንት ላይ በጣም የማረሰው የነበረው ነገር ወላጆች እኛ ሄደን ፓርቲስፔት ስናደርግ እዛ ፕሮግራም ላይ ልጆቻቸውን ጸጉር መስራት አቅቷቸው ይቸገሩ ነበር እና እሱን ስናሳያቸው የነበራቸው ኤክሳይትመንት ስለ ኢትዮጵያ ስንነግራቸው፣ ስለ ባህል ስንነግራቸው የነበሯቸው ጥያቄዎች ምን አይነት ጸጉር ቅባት ልጠቀም፣ ለልጄ እንዴት አድርጌ ላብላት ምናምን የሚሉን ለእኛ በጣም ሲምፕል የሚመስሉ ነገሮች ግን ለእነሱ ደግሞ በጣም ሜጀር የሆኑ ልጆቻቸውን በማሳደግ ውስጥ የነበሩ ጥያቄዎች ነበሩ እና እሱን በጣም አረሰው። ከዛ በተረፈ ግን በጣም ብዙ ረፊጂዎች ጋር ሰርቻለሁና እስካሁን ድረስ እየደወሉ በብዙ መልኩ የሚያመሰግኑኝ ያው ስራ ነው ለእኔ ግን ፐርሰናል ያደርጉታልና ልክ አንተ ከራስ ኪስ አውጥተህ የምታደርግላቸው ያህል ነው የሚሰማቸውና እንደ ቤተሰብ ከስራ ኬስ ማኔጀር አልፎ እንደ ቤተሰብ፣ እንደ እህት፣ እንደ ወንድም፣ እንደ ልጅ ማየት ይጀምራሉ አንተንና። አድማጭ ተመልካቾቻችን፣ የነበረን ቆይታ እዚህ ላይ ተጠናቀቀስ። እናመሰግናለን። ሰላም ጤና ስጥልን። ደህና ደሩ።